ከአመታት ውይይት፣ መፋረስ፣ ድርድር፣ መነታረክ በኋላ ባለፈው ነሐሴ የተፈረመው የሰላም ውል ተፋላሚ ኃይላት እስካለፈው ጥር አጋማሽ ድረስ ብሔራዊ የአንድነት መንግሥት እንዲመሰረቱም የሚጠይቅ ነው። ጥር በየካቲት ተተካ። የወረቀቱ ላይ ቃል ገቢር አልሆነም። በተለይ ፕሬዚደንት ሳልቫኪር ጠቅልለው የያዙትን ስልጣን ለማጋራት የኃይል ሚዛን፣ የውጭ ኃይላትን ግፊትና ጫናን ሲያሰሉ የደጋፊዎቻቸውን አቋም ሲሰልሉ ሲያደቡም ጭምር ነበረ። ኪር የስምምነቱን ገቢራዊነት ከማጓተት ጋር የአዲስቱን ሀገራቸውን ክፍለ ግዛቶች ከአስር ወደ 28 ሸንሽ ነው። የተቃውሞ ጫናውን ክብደት፣ ጥልቀት ለመለካት ሞክረውም ነበረ፣ አልቻሉም ይላሉ የኢትዮጵያ የሰላምና ልማት ዓለም አቀፍ ጥናት ተቋም አጥኚ አቶ አበበ አይነቴ። እንግዲህ የቀደም ምስል የደቡብ ሱዳን አስር ክፍለ ግዛቶች ነበሩ። በኋላ ሰልቫኪር በራሳቸው ጊዜ ወደ ሀያ ስምንት ግዛቶች ከፋፈሏቸው እና ይሄ ደግሞ ኢጋድ ፕላስ አደራዳሪ ቡድኖች ጋር በተደረሰው ስምምነት ከዛ በተቃራኒው ነበር እና የኢጋድ አደራዳሪዎችም ሆነ ሌሎች የአፍሪካ መንግስታት፣ ይሄ ነገር በደቡብ ሱዳን ዘላቂ ሰላም ለማምጣት የማያስችል እንደሆነ ተቃውሟቸውን ሲገልጹ ወዲያውኑ ወደ ሀያ ስምንት ክፍለ ግዛቶች ሸንሽኖ የነበረውን አሰራር አጠፉት ወይም አቆሙት። በተለይ አዲስ አበባም በቅርቡ በተሰየመው የአፍሪቃ ህብረት የመሪዎች ጉባኤ ላይ የተነገረውን ማስጠንቀቂያ የአዲሲቱ ሀገር መሪ እንደ ዘበት ማለፍ አልቻሉም። እናም አድብተውም፣ አቅማምተውም፣ አምንትተውም ግን ተገደው በስተመጨረሻው አደረጉት። እኔ ሳልቫኪር ማያርዴት የደቡብ ሱዳን ሪፐብሊክ ፕሬዝደንት ይላል፣ ትናንት ማታ በጁባ ቴሌቪዥን የተነበበው አዋጅ። ዶክተር ሪክ ማቸር ቴኒ የደቡብ ሱዳን ሪፐብሊክ ተቀዳሚ ምክትል ፕሬዝደንት ሆነው መሾማቸውን አውጃለሁ። ቀጠል አዋጁም አዲስ አበባ እንደሆኑ የሚታመነው የእስካሁኑ የአማጺያን መሪ ሪክ ማቻር መሾማቸውን አስደሳች ብለውታል። የሰላም ስምምነቱን ተግባራዊ ለማድረግ አንድ እርምጃ አከሉ ማቻር ለዜና ምንጮች አቶ አበባ አይነቴ እንደሚሉት ደግሞ ሹመቱም ሁለት ነገሮችን ጠቋሚ ነው። ፕሬዚዳንት ሳልቫኪር የቀድሞ ምክትል ፕሬዚዳንታቸው በኋላም ተቀናቃኛቸውን ወደ ምክትል ፕሬዚዳንትነት መልሶ መሾማቸው ሁለት ነገሮችን ያሳያል። አንደኛው በአገሪቱ ስር እየሰደደ እየመጣ ያለው የሰው መፈናቀል፣ የድርቁ ሁኔታ፣ ሌሎች አለመረጋጋቶች ከጊዜ ወደ ጊዜ የሳልቫኪርን አጠቃላይ ፖለቲካዊ ሁኔታ አስቸጋሪ ማድረጋቸው እና ሳልቫኪር ቀደም ሲል የያዛቸው መንገዶች አዋጭ አለመሆናቸውን እና እንደ ኤውሮፓ አቆጣጠር ኦገስት ሁለት ሺ አስራ አምስት ላይ የተደረሰውን ስምምነት ተግባራዊ ለማድረግ መጀመራቸውን ያሳያል። ፕሬዚደንት ኪር ሪክ ማቸርን ከስልጣን በማባረራቸው ሰበብ የተቀሰቀሰው ጦርነት ወትሮም ከጦርነት ያላገገመችውን ሀገር አውድሟታል። ሁለቱ ባላንጦች እንደ ቀድሞው ስልጣን ሲጋሩ ሁለት ዓመት ግራቀኝ በመሩት ጦርነት ያለቀውን በአስር ሺ የሚቆጠር ህዝብ እየዘከሩ የምግብ እርዳታ የሚያሻውን ሶስት ሚሊዮን ህዝብ እየቆጠሩ መሆን አለበት።